ሰላም ጤና ስጥልኝ፣ የተከበራችሁ አድማጮቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት ህዳር 25 2015 ዓ ም የጋቢና ቤ መሰናዶ ጀምሯል። ከአሁን ሰዓት ጀምሮ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ መልካም ናቸው ያልናቸው መራር ጠን ይዘናል። ወደ እናንተም እነሱን የምናደርስ ይሆናል። የደንገረመው መርሀ ግብሩን የምራው ኤልያስ አስማረ፣ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረራችሁን እንቆያለን። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። በመኪና አደጋ ሙሉ ለሙሉ እግሮቿን ያጣች ወጣት በስፖርቱ ዘርፍ ውጤት እያስመዘገበች ነው። ይህች ወጣት እመቤት አሌ የተሰኛለች ቤሮዊክስ በቅርጫት ኳስ ክልሉን በመወከል በተወዳደረችባቸው ዘርፎች ሁሉ ጥሩ ውጤትን አስመዝግባለች። አራት ሺህ አራት መቶ ስልሳ ሜትር ከፍታ ያለውን የራስ ዳሸን ተራራም በመሳብ ወጥታለች። ቲክቶክ በተሰኘው የማህበራዊ ሚዲያ ትስስር ገጽም ጥንካሬዋን የሚገልጹ ምስሎችም ትለቃለች። በዚህም ደግሞ ብዙ ተከታይን አፍርታለች። ከዚህች ሁለገብ ወጣት ጋር አስቴር ምስጋናው ያደረገችው ቆይታ ቀጥሎ ይቀርባል። ትውልዷም እድገቷም ባህር ዳር ከተማ የሆነው እመቤት አሌ ሁለት ዓመት ሊሞላት ሁለት ሳምንት ሲቀራት ነበር በደረሰባት የመኪና አደጋ ሁለት እግሮቿን እንዳጣች የምትናገረው አካል ጉዳተኛ የሆንኩት ገና በጻነቴ አራት ዓመት ሊሞላ ሁለት ሳምንት ምናምን ሲቀረኝ ከሰፈር አስር የሚባል ጨዋታ እየተጫወት መኪና ሁለት እግሮቼን ገጬ ማለት ነው። እዛው ላይ ነው እንትኖ ራሱ ቁርጥርጥ ያለው ግሬ ማለት ነው አጥንቴ ያን ያህል ትልቅ የመኪና ነው ምናምን ያሉ አላቆም መቋቋም ስላቃተው ከዚያው ነው ትግሬ የሚተቆረጠው ማለት ነው። ከአባይ ወንዝ ዳርቻ ጨፌ ቆርጠው በመሸጥ የሚተዳደሩት እናቷ ወይዘሮ ሙጭት ገብረ መስቀል እለቱን ሲያስታውሱት ጨፊያች እናቴ ጋር ብቻ ተርጉኝ ዳቦ ገዝቼ እንደገና ሸኘዋት ሲቀጠቀጠኝ አድሮ እንደገና ስሸኛ አደራሽ ና አደራሽ፣ ልጅቱ ቀጥቅጦኛልና አንድ ነገር ያገኛቸዋል። ልጆች ወይ ከዚ ወይ ከዛች ይችን ሲመታታል፣ ማለት ይህን ጨፍ የሚሸጠው ነበር። ይመቶ አይደል አሁን ስል እንደገና በስድስት ሰዓት ተመጡ፣ ስወጣ ና እናትሽ ታማዋል። ያ እናት ያልታመመችም ስፋት የመታጠልኩ ከልጆቼ ነው እንጂ እናት ምንም አያገኘታል። ስልስ መጣ መኪናው ላ ተደግሎ አገኙ። እንደገና ተደጁ ሳገኙ ደነገጡ። ጉራን ተሸክማ ቆየች። ተሸክማ የተሸከመችበት እጇ እንዴ ቀጥቀጥቀጥቀጥ በዛ የተነሳ ብዙ ጊዜ እንደደነገጠች ታመመች። ማም እመቤት ከአራት ዓመት በኋላ እግር አልባ በመሆኗ እንዲህ እየተሳበች ሕይወትን መግፋት ጀመረች። ከአንደኛ እስከ ስምንተኛ ክፍል ድረስ የትምህርት ቤት ጉዟ መሳቡ ነበር። ዘጠነኛ ክፍል ስትገባ ግን ችግሯ ያንገበገባቸው እናት በሌለ ቤታቸው አጋዥ ያሉትን እንዳመቻቹላት ይናገራሉ አስተማሪ ተዛሪ ኬክ እመቤት በዚህ መልኩ አስረኛ ክፍልን አጠናቃለች። ዲፕሎማም ተመርቃለች። አሁን ፊቷን ሙሉ በሙሉ ወደ ስፖርቱ አዙራለች። ጥሩ ውጤትም እያስመዘገበች እንደሆነ ትናገራለች። አሁን ያለው ፒቸር ባስኬትቦል ተጫዋች ነኝ። በክልልም በብሔራዊ ቡድን ተመጫለ። ከአምስት አመት በታች ያለው ብሔራዊ ቡድን አለውበት። ጥሩ ውጤት አስመዝግበሻል ባለፈው እንደ ብሔራዊ ቡድን ሶስተኛ ነው የወጣነ። እንደ ክልላችን ግን ሁሌም ወርቅ እናመጣለን። ወርቅ አምጥተሽ ታውቂያለሽ? አዎ፣ ኮከብ ተጫዋች ነው ተሸልሜ ያውቃለሁ። መቼ ነው የጀመርሽው? ውልቸር ውልቸር ባስኬት ጀመር 2008 አካባቢ ማለት ነው ጀመርኩት። እና አንድ አምስት ጊዜ ተጫውተሻል ማለት ነው። ጠዋት 12 ሰዓት ታነል ትሽካ ባይማዱ እዚህ መምጣት ታክሲዎችም ደግሞ አይጭኑ እና አይመችሽም። ምናምን ለኛ ቦታ አይሰጡንም እና በጣም ከባድ ነው። ቻሌንጅ አለው። ብርሽን ከብርሽ ለምትሄጂ ታክሲ አለ ታክሲ ላይ ግን ተናለ በዛ ላይ ደሞ ጨለማ ነው የምትመጭበት እና በዛ ላይ ደሞ ክፍያ የለውም ምናምን ለራስሽ ፍላጎት እና ስሜት ነው እንጂ ምትጫወቱ ብዙም አይደለም። ብዙ ቻሌንጅ ነው ያለው፣ ግን ቻሌንጅ ተቋቁመን ነው ሁሉም እዚህ ጋር የሚሰራው ማለት ነው። በተሰኘው የማህበራዊ ትስስር ገጽ ላይም ሀያ ሺህ ተከታዮችን እንዳፈራች ትናገራለች በዚህ የማህበራዊ ትስስር ገጽ ታዲያ እንጀራ ስትጋግር ልብስ ስታጥብ ዋና ስትዋኝና የራስ ዳሽን ተራራን ስትወጣ የሚያሳየውን እንቅስቃሴ ሆን ታጋራለች። ራስዳሽን ተራራ መውጣት አራት ሺህ አራት መቶ አርባ ስድስት ነው ርቀቱ መሰለኝ፣ ከፍቶ ማለት ነው። ያንን ተራራ እኔ አካል ጉዳተኛ እግር ሳይኖረ መውጣት በጣም ከባድ ነው እና ደስ ይላል። ይህንን የምታደርገው አካል ጉዳተኝነት ከምንም እንደማያግድ ለማሳየት ነው ትላለች ቲክቶክ ላይም አሪፍ እየሰራው ነው ያለውን ነገር ማለት ነው ሰው የሚያስበው ማለት ነው አካል ጉዳተኛ ጥገኛ አካል ጉዳተኛ ለማኝ ከሰው ተረጅ አድርጎ ስለሚያስብ ያንን ነገር ሰብሬ ለመውጣት ማለት ነው የማልሰራው ነገር የለም ደረጃ ወጣለው ቤት ውስጥ ሰራ ሰራለው ልብስ አጥባለው በእጅም ስፖርቶችን ስሰራ አሳያቸዋለሁ እና ዋናን ስዋኝ ያሳያለሁ ያንን ነገር ማድርገው ማህበረሰቡ አካል ጉዳተኛ እንደሚችል እንዲያውቅ ማለት ነው እና በዛ በዛ ነገር ሰራለው ማለት ነው እመቤት አሁን ውስብስብ ችግሮች እንደገጠማት ትናገራለች። ታክሲዎች እሷን ለመጫን ፈቃደኛ ባለመሆናቸው ምክንያት ብዙ ኪሎ ሜትር ርቀቶችን ተጉዛ ልምምድ ለማድረግ ተገዳለች። በዛ ላይ በልጅነቷ በብስክሌት አፈናጦ ትምህርቷን እንድትጨርስ የረዳት ወንድሟ በአእምሮ ጤና ታሟል። እናቷም ግራ በመጋባት ውስጥ እንዳሉ ትናገራለች። አሁን እኔ እያስቸገረኝ ያለ የትራንስፖርት ችግር ነው። ከተማም ስለሆነ ሩቅ ስላለ ዊልቼሬም ደግሞ እንትን ነው በእጄ እንደዚህ ያሩቅ ስለምነደው ወይ ሞተር ወይ ወደ ሌላ ነገር ቢቀየር ከዚህ የበለጠ መንቀሳቀስ እችላለሁ። እና ደግሞ የራሴ የሆነ ስራ ከፍቼ በእኔ ስር ሌላ አካል ጉዳተኞች ሰራተኞች ቀጥሬ ብሰራ እንደዛ አስባለሁም። እንደዛ ቢደረግልኝ አቅም ያለው ድርጅት ወይም ሰው ካለ እንደዛ ቢያደርግልኝ የሆነ ኤምባሲ ወይም ቡቲክ ቤት ወይም ሜቶስ የኮስሞቲክስ ቤት ከፍቼ በእኔ ስር ሌላ አካል ጉዳት ሚችም የስራ ድብፈጥር ብፈጥር ደስ ይለኛል እንደዛ ማድረግ ማለት እና ደግሞ እሱ ሰው ሰራሽ አካሉ እዚህ ኢትዮጵያ ውስጥ ብዙም ስለማይመች ውጭ ካለ ድጋፍ ቢደረግ ደስ ይለኛል። ቆሜበት ደስ ይለኛል። አይቼው የማላውቀውን ነገር እመቤት በተወዳደረችባቸው በክልል በሀገር አቀፍ እንዲሁም በውጭ መድረኮች ሁሉ ጥሩ ውጤት ብታስመዘግብም ለሕይወት ለውጥ የሚሆን ሳንቲም ግን እስካሁን እንዳላገኘች ትናገራለች። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። በየዓመቱ ዓለም አቀፍ ብቃት ያላቸው ፊልሞችን ለሰሩ ባለሙያዎች ሽልማትና እውቅና የሚሰጠው ኤሚ አዋርድ ባለፈው ለመጀመሪያ ጊዜ የኢትዮጵያውያን የፊልም ባለሙያዎችን ሽልማት ሰጥቷል። በዜናና በዘጋቢ ፊልም ዘርፍ ሽልማቱን ያገኙት ጋዜጠኛ ሀድር አህመድ እና የካሜራ ባለሙያ ንጉሱ ሰለሞን ሽልማቱን ያገኙት ከእውቁ የአሜሪካ ቴሌቪዥን ጣቢያ ኤቢሲ ከሶስት ዓመት በፊት ኢትዮጵያ ውስጥ በተከሰከሰው ቦይንግ 737 ማክስ ስምንት አውሮፕላን ዙሪያ በተሰራው ዘጋቢ ፊልም ላይ በነበራቸው ተሳትፎ ነው። ስመኝሽ የቆየ ሁለቱንም አነጋግራቸዋለች። ቀጥሎ ይቀርባል። የኤሚ አዋርድ የኤሚ ሽልማት በተለይ ደግሞ ኢትዮጵያ ውስጥ ተሰርቶ በኢትዮጵያ ፕሮዲውሰር የተሰራ ፊልም አዋርድ በማሸነፍ የመጀመሪያዋ ነሽ። ትክክል ነኝ? አዎ፣ አዎ። ትክክል ነው። ፕሮዳክሽኑ የኢትዮጵያውን ፓርት ሌተር ፕሮዲሰር ሆ ንሱ ደሰለሆኑ ደግሞ ዳይሬክተር ፎቶግራፊ ወይም ደግሞ ፊልም በማድረግ ሁለታችን የሰራነው ነው የኤሚን ያሸነፈው። እንግዲህ ይህን ሽልማት ያገኘሽው በተለይ ደግሞ በዜና እና በዘጋቢ ፊልም ካታጎሪ ነው እና ይሄ ሽልማት ላለፉት ሀምሳ ዓመታት ሲሰጥ የቆየ ሽልማት ነው። እንዴት እኔ መጀመሪያ ልሆን ቻልኩ የሚል ጥያቄ አልፈጠረብሽም? በጣም ጥሩ ጥያቄ ነው። በዚህ ብቻም ሳይሆን በብዙ በምንሰራቸው ስራዎች አንቺም እንደምታውቂው በጋዜጠኝነት በተለያዩ ዶክሜንታሪዎች፣ በፊልም ብዙ ጊዜ የኢትዮጵያ ክሬቲቭ ኢንዱስትሪ ላይ ያለን ሰዎች ብዙ ጊዜ ስማችን አይነሳሉ። የምንሰራው ስራ ሪኮግኒሽን ተሰጥቶትን አይተን አናውቅም እና ሁ በጣም የሚረብሽ ነበር። አሁን ግን ልክ ይሄኛውን ዶክሜንታሪ እና የተሰራ ተፍልበት ሆኖ ኢንተርናሽናል ሪኮግኒሽን ሲያገኝ ለካስ መስራት እንችላለን በጣም ብዙ ነገሮች ይዘውን ነው እንጂ ለካስ በስራ እንችላለን ኢትዮጵያውያኖች ኬፐብሊቲው አቢሊቲውን የኢንተርናሽናል ደግሞ ኮምፒቴት የሆነንም አንድን ነገር ፕሮዲውስ አድርገን ሪኮግናይዝ ለመደረግ ደግሞ እንችላለን መስራት የሚለውን ነገር በደንብ ነው ያሳየኝ። ግን ሁሌም የሚረብሸ ነገር ነበረ፣ ለምንድን ነው ኢንተርናሽናል ሪኮግናይዝ ማንደረገ የሚለው ነገር። ወደዛ ተመልሰን እንመጣለን። እስኪ በመጀመሪያ ግን ስላሸነፍሽበት አንችና ባልደረባሽ ያሸነፋችሁበት የዘጋቢ ፊልም ዙሪያ ትንሽ ነገር እንድትነግሪኝ። ፊልሙ የተሰራው ቦይንግ አውሮፕላን መከስከስ ዙሪያ ነው። በኤቢሲ የተሰራ ፎሊንግ ፍሮም ደስካይ የተሰኘ ዶክመንተሪ ነው እና እንዴት አድርጋ ጥናታዊ ፊልሙን እንዳልሽው የሰራችው እናንተ በኢትዮጵያ በኩል ያለው ነው። በኢንዶኔዥያ እና በአሜሪካም ግብአቶች አሉት። እናንተ ይህንን እንዴት ልትሰሩት ቻላችሁ? የእናንተስ ድርሻ ምን ነበር በአጠቃላይ በፊልሙ ሂደት ውስጥ? በሁለት ሺ አስራ ዘጠኝ የቦይንግ ፕሌን በተከሰከሰበት ወቅት ለተለያዩ ሚዲያዎች የሰራ ነበረ ሪፖርት አድርጋለን። የኒውዮርክ ታይምስ ላይ በጣም በተከታታይ የነበሩትን ሪፖርቶች ኢንፋክት እሱን ብሬክ እስከ ማድረግ ድረስ ማለት ነው። በደንብ ክሎስ የነበረ ስንከታተል የነበረው ዜናዎችን ሪፖርት ስናደርግ የነበረው ንጉሱ ባልደረባይ ኢንጂነር ስለሆነ በተለይ እንደዚህ አይነት ቴክኒካል ነገሮችን በጣም ያውቃል እና ከእሱ ጋር በመሆን ከዛ ፓይለቶች ጋር ያሉት ጓደኞች አሉ ኢንፎርሜሽን በመጠየቅ በጣም ክሎስሊ ስንከታተለውን ነበረ አሁን ደግሞ ሪፖርትን ስናደርግ ነበር ፕሌኖ የተከሰከሰ ቀን ላይ የዛ ነው ቀን ሄጅ ክራሽ ሳይትም አይቸዋለሁኝ ፊልም አድርገናል እና የተለያዩ የተጎዱትን ፋሚሊዎችንም ማናገርን ብዙ ኢንፎርሜሽን ሰብስበ ሚዘን ነበር እና ኤቢሲ ኒውስ ይህንን ፕሮዳክሽን ለመስራት ሲያስቡ ቲም ልከው ነበር። እዚህም የመጀመሪያዎቹ ጊዜያቶች የነበሩትን እነሱ መስራት ችለው ነበር። ነገር ግን ብዙውን ስቶሪ የሰሩት ኢንዶኔዥያ ያለውን ፓርት ነው። ከዛ በኋላ የኢትዮጵያ ፓርት ካልተካተተበት ይሄ ዶኩመንተሪ መሰራት አይችሉም። የአንድ የኢንዶኔዥያ ብቻ ነው ሊሆን የሚችለው ና የቦሚንግ ደግሞ አዎ፣ የአንዱ ብቻ ነው ሊሆን የሚችለው። ከዛ ተጨማሪ ደግሞ ኢትዮጵያ ውስጥ በተከሰከሰበት ምክንያት ነው በጣም ብዙ ኢንተርናሽናል የሆነውን አቴንሽን የሳለው የኢትዮጵያን ኤርላይንስ ቦይንግን ግራውንድ ሲያደርግ ነው የተለያዩ ሀገሮች ተከትለው ቻይና፣ ቱርኪ እንዲሁም ራሽያ ብዙ ሀገራቶች ቦይንግን ከአሁን በኋላ ማብረር ማንፈልግ ብለው ያቆሙት ሌሎቻቸው እና የኢትዮጵያን ፓርት ማካተት በጣም ትልቅ ትልቅ ኮንትሪቢዩሽን ስለነበረው ያንን መስራት እንዴት ትችላለን ብለው ሲያስቡ ነው እንግዲህ። ስለዚህ ብዙ ኢንፎርሜሽን ያለው ቲም ማን ነው የሚለውን ነገር ተነጋገው ከብዙ ሰዎች ጋር ከራሳቸው ሰዎች ከተነጋግረው አንድ ጠበቃ ጓደኛችን አለ። በሱ በኩል ነው ያገናኙን እና ከዛ ፕሮጀክቱ ይዘን እየሰራ ነው። በአለም አቀፍ ደረጃ ሽልማት ያገኙ አንዳንድ ዘጋቢ ፊልሞች አሉ፣ ግን በአብዛኛው የተሰሩት በውጭ ሀገር የፊልም ባለሙያዎች ነው ኢትዮጵያ ውስጥ ኢትዮጵያውያኖች በሙያ ውስጥ ያላችሁ እናንተ ሰዎች ተመሳሳይ ሌሎች ታሪኮችን እንዳትሰሩ የሚያግድ ነገር ምንድን ነው? ዶኪሜንተሪ ማለት በጣም ብዙ ነገሮችን አንድ ላይ አድርገሽ ሰብስበሽ የተቀጣጠለ ታሪክ እና መጨረሻ ላይ ስቶሪው ሲያልቅ የሆነ ሶሉሽን ወይም ደግሞ የሆነ ነገር የምታሳይበት የፕሮዳክሽን ፓርት ነው እና አንድ ዶኪሜንተሪ ለመስራት ቢያንስ አንድ አመት፣ ሁለት አመት፣ ሶስት አመት የሚፈጅብሽ ይችላል። ያን የምታረጊው ምንድን ነው? በፒክቸርም ሰዎችንም በማናገርም እሚያስፈልግሽ ነገር በሙሉ ምንም ነገር ሳይቀረው አካተሽ መጨረሻ ላይ ፕሮዳክቱን ማውጣት መቻል ማለት ነው። ግን አሁን ዋናው ትልቁ ችግር ኢትዮጵያ ውስጥ ምንመሰለች እኛ እንደ ባህላችንም ሆኖ ለምሳሌ አሁን ስለ ባህላችን ፊልም እናድርግ ብንል ምን ያክል ነው ዶክሜንት የተደረገው? ከድሮ የነበሩት ነገሮች። ምክንያቱም ዶክሜንተሪ ላይ እንስራ ከተባለ አሁን ስለ አንድ ባህል እንስራ ብንል የዛን ባህል አመጣጡም ይዘን ታሪኩን አሁን ያለበት ድረስ ማውራት አለብን። ግን የዛን የነበረው ድሮ የነበረውን ነገር አርካይቭ ሆኖ ፉቴጁ አንድ ላይ ተሰብስቦ ተቀምጧል የሚባለው ነገር የለም። ብዙ አገይለብል አይደለም። ከዛ በተጨማሪ ደግሞ ይህን ሰዎችን እንኳን ለማናገር ስትፈልጊ ፈቃደኛ ሆነው ደስተኛ ሆነው መጥተው ስላለው ኢንፎርሜሽን ያንን ኢንፎርሜሽን መስጠት ብዙ አልተለመደም እና እሱ በጣም አስቸጋሪ ያደርገዋል። ሶስተኛም ታሪካችን ላይ በተለይ አሁን ዶክመንታሪ ንስራ ብንል የተለያየ ማህበረሰብ ኢትዮጵያ ውስጥ ያለው ስለ ኢትዮጵያ ያለው ታሪክ የተለያየ አይነት አንደርስታንዲ ወይም የተለያየ አይነት አረዳድ ነው ያለው። ስለዚህ አሁን አንድ ዶክሜንተሪ ታሪክ ያለው ነገር ልስራ ቡቴ የየትኛውን ነው የሚይዘው? የየትኛውን ማህበረሰብ አረዳድ ነው ይሄ የምሰራው የሚለው ነገር ትንሽ የሚይዘን ይመስለኛል እና ያው እንግዲህ ይሄ በተጨማሪ ኢንተርናሽናል የሚያሉ ዶክመንተሪ የሚሰሩ ሰዎች ከሚያጋጥማቸው የፈንዲንግ ከዛ በኋላ የትኛው ቲቪ ላይ ነው የትኛው ስትሪሚንግ ሰርቪስ ላይ ነው ማውጣው፣ የትኛው ፌስቲቫል ላይ ነው ማሳየው የሚባሉት ነገሮች እንዳሉ ሆኖ ግን ስፔሲፊክ የእኛ ነገር ለየት የሚያደርጋቸው እነዚህ የተለያዩ እነዚህ ናቸው እያስባለው ነው። ይህም ፊልም ብቻሽን አይደለም የሰራሹ። አብሮሽ የሰራ በተለይ ከቴክኒክ አንጻር አብሮሽ የተሳተፈ እና ሽልማቱን ያገኘ ባልደረባለሽ እሱንም እንጋብዘውና አብሮሽ እንተዋወቀው እና በተለይ ደግሞ ከቴክኒካል ፓርቲ ያለውን ከሱ እንሰማለን። ሰላሙን ይባላለው የቪዲዮግራፊ ባለሙያ ነኝ። ቪዲዮ ማግራስ፣ ኤዲቲንግ፣ ፖስት ፕሮዳክሽን ይሰራል። ከአንተ ሙያ አንጻር ከቀረፃው ከእቃ የማግኘት ሊሆን ይችላል ከውጭ ማስመጣት ሊሆን ይችላል ብዙ ሌሎች ተጨማሪ ተግዳሮቶችም አሉት እና ከዛ አንጻር ዘጋቢ ፊልሞችን ኢትዮጵያ ውስጥ መስራት አስቸጋሪ የሚያደርጉት ነገር ከአንተ ሙያ አንጻር ምንድን ናቸው? የመቅረጃ መሳሪያዎች፣ ኤዲቲንግ ቱሎች፣ የአውዲዮ መቅረጃዎችን ማግኘት እጅግ በጣም አስቸጋሪ እሱንም ባል ሰዎች ባላቸው መሳሪያ ብዙ ነገር ሲሰሩ አይተናል። ግን የምናውቃቸው ብዙ ስትሪሚንግ ፕላትፎርሞች ወይም ኢንተርናሽናል ሌቭል ላይ አንድ ስራ ቀርቦ ታዋቂነት ወይም ደግሞ ማድረስ የተፈለገው መልእክት እንዲያደርስ መጠቀም ያለብን ስታንዳርድ የሆኑ ኪቶች አሉ። ለምሳሌ ኔትፍሊክስ ላይ አንድ ዶክመንተሪ መቅረብ ካለበት ኔትፍሊክስ አፕሩቭ ያደረጋቸው ውድ ውድ ካሜራዎች አሉ። ከዛ ውጭ ከተቀረጸ ለኔትፍሊክስ ኳሊቲ ጥራት በቂ አይሆንም። እነዛ ካሜራዎች ደግሞ ኢትዮጵያ ውስጥ በቁጥር በጣም አንድ ወይ ሁለት ሰው ጋር ያሉ እቃዎች ናቸው። እቃዎቹንም ቢኖሩሽ ደግሞ በየአመቱ በየሁለት አመቱ አፕዴት ይደረጋሉ። ከዛ አፕዴት ጋር አብረሽ መቀጠል አለብሽ። ወጪው በጣም አስቸጋሪ ለዛ ነው ብዙ ሰዎች ደፍረው ወደ ስራው የማይገቡ። ከዛ በተጨማሪ ደግሞ በሙያ ራስሽን ለማሳደግ ትምህርት አጋጣሚዎች ራስሽን በእውቀት እንድታደርግ ሪሶርሶች ምናምን የሉም። የዶኪመንታሪ ስራ ብዙም ስላልተለመደ ኤክስፐርቲዛቸውን ሸጥ ማድረግ የሚችሉ ባለሙያዎችም የሉም። ይሄ ፈተና በፎሊንግ ፍሮንት ስካይ የሚለውን በምትሰሩበት ውስጥ አጋጥሟችኋል? ምናልባት ከሌሎች ከኤቢሲ ጋር ነው አብራችሁ የሰራችሁት እና ከእነሱ ጋር መስራታችሁ ምናልባት ይሄንን ያቀለለበት መንገድ አለ? ከኤቢሲ ድጋፍ ለማግኘት እጅግ በጣም የማይሆን ነገር ነበር። ኤቢሲ በእርግጥ ሙሉ ኪር ይኖረዋል፣ ሁሉን ነገር የማቅረብ አቅም ይኖረዋል። ግን ነገሮችን የዚህ ማምጣት እጅግ በጣም አስቸጋሪ። ለምሳሌ አሁን ፊልሙ ካለቀ በኋላ ሁሉን ነገር ጨርሰ የተቀረጹትን ነገሮች ሌብላከን አስተካክለን ሶስት በአካት ምናምን ሰራን እና ከዛ በኋላ ኤዲሲ ያደረገት ኤዲሲ ያ አሜሪካ ማለት ነው። ፉቴጅ በምን ይላክ? ኢንተርኔት አስቸጋሪ ኢንተርኔት አስቸጋሪ ነው። የሆነ ፖርታል አላቸው እነሱ እሱ ላይ አፕሎድ ለማድረግ ሞከርን እና ዳታ ዩዜጃችን በጣም ትልቅ ነው። አንድ ቴራባይት በአንድ ሳምንት አፕሎድ እንሆናለን። አይ እኛ ፖሊሲ ይህን ስለማይፈቅድ በሃርድ ዲስክ ላኩልን ለ እሺ፣ ችግር የለም ሃርድ ዲስክ ገዝተን እልክላችሁ ማለት ነው አለን። አይ አይደለም፣ ኤቢሲ ስፔሲፊክ ሃርድ ዲስክ ካለ ኤቢሲ ይመጣል፣ በዛ ነው የሚላከው። በራሳቸው ስታንዳርድ ማለት ነው ከዛ እሺ ብለው

ስለዚህ በቃ ከስታንዳርዶች ኮምፕሮማይዝ ማድረግ ነበረባቸው። እነሱም የሁለት አርዶች ኮች ገስተን እዚህ ሁለት ኮፒያር ሜኒኬት ሽላይ ደንብ ይችላለን በዛ የኑቢያ ሚዲያ እና ኮሚኒኬሽን ከዚህ በኋላ ይህንን ይሄ ትልቅ ልምድ ይመስለኛል። ሌሎች ተጨማሪ ተመሳሳይ ዘጋቢ ፊልሞችንም ለመስራት እና ምን ያክል ልምድ አገኛችሁበት? ከዚህ በኋላ በቀጣይስ ተመሳሳይ ዘጋቢ ፊልሞችን የምትሰሩበት ሂደት አለ? ይሄን ስራ በዚህ ስራ ምክንያት በጣም ብዙ ነገር የተማርነው አንደኛውና ዋነኛው ምንድን ነው ለኢንተርናሽናል ስታንዳርድ የሆኑ ስለኢትዮጵያ በደንብ መናገር የሚችሉ ዶክሜንታሪዎችን እንዴት መስራት እንችላለን የሚለውን ነገር በደንብ ተምረንበታል። በሱም ተነስተን ነው አሁን የሙሉ የኑቢያ ሚዲያና ኮሚኒኬሽን ፕሮዳክሽን የሆነ በተለይ ደግሞ በጦርነቱ ምክንያት የተጎዱ ሲቪሊያኖች ወይም ደግሞ ህብረተሰቡ በጦርነት ምክንያት የሚደርሰው የስነልቦና ጫና ላይ ስፔሲፊክ እሱ ላይ ብቻ ትራማቸውን ያለፉበትን ጫና እና ያለፉበትን ትራማ በራሳቸው በሰዎቹ እንዴት ነው ያሳለፉት የሚለውን አንድ ዶክመንተሪ እየሰራ ነው። ከዛ በተጨማሪ አንድ ረጅም ፕሮዳክሽን ለመስራት የሚያስፈልጉትን ስቴፖችንም ወስደናል። አሁን ይሄኛው የፕሌኑ አንድ አመት የፍጭብን አሁን ይሄኛውን ስራ ደግሞ እየሰራ ነው ያለ ነው። አሁን ከአንድ አመት በላይ የፍጭብ ዶክሜንታሪ ነው። እንግዲህ ሰሞኑን ሄደን ጨርሰዋለን። ተጨማሪ ነገር ብለን እናስባለን ሆፕፉሊ ለቲቪ ለተለያዩ የቲቪ ኢንተርናሽናሎች ላይ ፊች እናደረገዋለን ወይም ለማቀብ እንሞክራለን ብለናል ካልሆነ ደግሞ ፌስቲቫሎችን ታርጌት እያደረግን ያለነው በጣም ትልቅ ስራ ነው እየሰራችሁት ያላችሁት በድጋሚ ደግሞ አሁንም በምትሰሩትም ወደፊት በምትሰሯቸውም ስራዎች ሪኮግኒሽን አግኝታችሁ ድጋሚ እንደምንገናኝ ተስፋ አደርጋለሁኝ ለዛሬው ሁለታችሁንም በጣም ነው የማመሰግነው በድጋሚ እንኳን ደስ አላችሁ። የጋቢና ቤ መሰናዶ ይቀጥላል። ከኛ ጋር አብራችሁ ስለሆናችሁ አብዝተን እናመሰግናለን። ኢትዮጵያ ካሏት እሴቶች መካከል አንደኛው ባህላዊ እርቅና ሽምግልና ነው። በዚህ ዙሪያ የተሰናዳዩ ዮናታን ዘብድዮስ ዘገባ ቀጥሎ ይቀርባል። የአገር በቀል እውቀት ጥናትና ምርምር ባለሙያ አቶ አብዱልፈታህ አብዱላህ በኢትዮጵያ የተጠኑ ከአንድ መቶ በላይ የግጭት አፈታትና ዳኘት እውቀቶች ስለመኖራቸው በጥናት መረጋገጡን ተናግሯል። ከመቶ በላይ ሌገል ሲስተም የሆኑ የግጭት አፈታት ኤለመንት ያላቸው በአጠቃላይ ግን ከመቶ በላይ የፍትህ ስርአቶች እንዳሉን፣ ባህላዊ የፍትህ ስርአቶች እንዳሉን ወይም ያስተዳደር ስርአቶች እንዳሉን አጥንተናል። ብዙ ባህላዊ ግጭት አፈታት ዘዴዎች ይኑሩ እንጂ ተግባራዊ ሆነው ግጭቶች ተነስተው ብዙ ጉዳትና ውድመት ከማድረሳቸው በፊት የመፍትሄ አካል ሲሆኑ አይታይም የሚል ወቀሳ ይቀርብባቸዋል። አቶ አብዱልፈታ ችግሩ መገለላቸውና ለዘመናዊ እንጂ ለሀገራችን እውቀት ትኩረት ባለመሰጠቱ ነው ይላሉ። የሀገራችን የትምህርትና የአስተዳደር ስርዓት ውጫዊ ስለሆነ ሀገራዊ ቤዝ ወይም መሰረት ስለሌለው የትምህርት ስርአታችንና የመንግስት አስተዳደር ስርአታችን ሁሉም ከውጭ የመጣ ስለሆነ በሀገሪቱ ውስጥ ምን አለን፣ ምን አልነበረንም ብሎ ያጠናም ለማጥናት ፍላጎትን እስካሁን ያሳየ የለም። ስለዚህ እነዚህ ስርዓቶች አሉ። በየአካባቢያቸው የቻሉትን ያህል ይሰራሉ። የመንግስት እውቅና የላቸውም፣ ድጋፍ የላቸውም። በትምህርት ስርዓት ውስጥ ለኢትዮጵያዊ ትውልድ አይሰጡም። ስለዚህ ነግሌክትድ ናቸው። ያም ሆኖ ግን የሰፈራቸውና አካባቢያቸው በቻሉት ሁኔታ የአቅማቸውን ይሰራሉ። ያም ሆኖ ግን ሰማንያ ፐርሰንቱን የሀገሪቱ የፍትህ ችግር በመፍታት ላይ ያሉት እነሱ እንደሆኑ ጥናቶች ያስረዳሉ። ትልቅ የሚባሉ ክልል ከክልል ብሔር ከብሔር ጋር ሲጋጩ ጥቅም ላይ የማይውልበትን ምክንያት ተናግሯል። ከመቶ ዓመት ወዲህ ሀገሪቷ ያላትን እውቀት ያላትን የችግር መፍቻዎች ከትውልድ ወደ ትውልድ ማስተማሪያ መንገድ ማድረግ አልቻለችም። ምክንያቱም የውጭውን ነው፣ ከውጭ የሚገኝ እውቀት ወይም ትምህርት ወይም የአስተዳደር ስርዓት እሱን ነው አምጥቼ ያስተምራለው የሚለው። የውጭውን አምጥተህም ለህዝቡ ማስተማር አልቻልክም። የራስህንም ደግሞ እንደ ጥቅም መሳሪያ ወስደህ ለትውልዱ ለሀገርህ፣ ለመንግስትህ አገልጋይ ልታደረገው አልቻልክም። ምክንያቱ ይሄ ነው። አሁን ከሁለት ያጣል ነው። ኢትዮጵያውያን የተለያዩ ብሔር ብሔረሰቦችና ህዝቦች የራሳቸው የሆነ የግጭት አፈታት ዘዴ ያላቸው ቢሆንም በተለያዩ ምክንያት ተግባራዊ አለመሆናቸው ነው የአገር ሽማግሌዎች የሚናገሩት። የጋሞ ሽማግሌ አቶ ኤልዶማኔ አንዱ ሲሆኑ ባህላዊ ግጭት አፈታት በመሐላና በእውነት ላይ የተመሠረተ በመሆናቸው ችግር ፈቺ ናቸው ይላሉ። ባህላዊ ዳኝነት ቦታ ላይ ሰው ቆሞም እንኳን ውሸት አያውራ፣ ውሸት ያወር እውነት እስቲ ሰማይን አይተ ምድርን የፈጠረ አምላክ አለ እስቲ አውራ ይላሉ። የዚያን ጊዜ ምንድን ነው ውሸት የሰራ ሰው ሰውነቱም ይንቀጠቀጣል፣ ምላሱም ይያያዛል። ምክንያቱም እነዚህ የተቀመጡ ሽማግሌዎች በየጎሳቸው መሪ ናቸው ሁለተኛ ደግሞ ያው ለእግዚአብሔር ጸሎት የሚያደርሱ ናቸው እና ውሸት አይነገርም በዛ ቦታ ላይ ስለዚህ ግድ ያምናል የሰራውን ወንጀል ሁሉ ያምናል በዛ መልኩ ነገሮች እየተፈቱ እየተፈቱ የቆየንበት ሁኔታዎች አሉ የጎንደር የአገር ሽማግሌዎች መማክርት ሰብሳቢ አቶ ባዩ በዛ በበኩላቸውም ለባህራዊ ግጭት አፈታት እድል ከተሰጠ በአገሪቱ የተለያዩ ቦታ ያሉ ችግሮችን እንደሚፈታ ተናግሯል የኢትዮጵያ የሽመግልና መማክርት ጉባኤ አባል ነኝ የፌዴራል መንግስቱ በህዝብ የተመረጥኩ እና በተለያዩ የስብሰባ ቦታዎች እገኛለሁ። በኢትዮጵያ ውስጥ በሽምግልና በሚደረጉ ጉዳዮች እገኛለሁ። ይሄ አሁን የተቋቋመው የሰላምና ማነው የምክክር መድረክ በመንግስት ታውቆና በህግ ተደግፎ እንዲቋቋም ሐሳብ ያቀረብን እኛን አንዱ ነኝ። በእውነት በግልጽ የተናገርኩት ይሄም በሪከርድ የተያዘ ነው እና ይሄ መፍትሄ ይሆናል ብዬ አምናለሁ። አቶ አብዱልፈታ እንደ ሰማኑ የኢትዮጵያ ጦርነት ያሉና በተለያዩ ጊዜ በህዝቦች መካከል የተፈጠረው ግጭትና ቁርሾ ለመጨረሻ ጊዜ ልባት የሚያገኙት አገር በቀል የግጭት አፈታትና ባህላዊ እርቅ ተግባራዊ ሲሆኑ ነው በማለት ተናግሯል። ይሄ ሳይንሳዊ እውቀት ነው። ምን ይሄ ምን ባህላዊ ነገር አይደለም። ምንግር አንድ ማንኛውም ነገር ሳይንስ የሚለው በነባራዊ ሁኔታ ከአካባቢው ሁኔታ ከማንነት ጋር ተያይዞ ነው ነገሮችን የምትፈታው። የአፍሪካን ችግር በአፍሪካ መንገድ ካልፈታው፣ የኢትዮጵያን ችግር በኢትዮጵያዊ መንገድ ካልፈታው፣ መስተቀረ የኢትዮጵያን ችግር በጠፈርም በማርስም መንገድ ብታመጣ አይሆንም። ይሄ ሳይንስ ነው የሚለው እኔ ደለውም ሳይንሳዊ መንገድ ብንሄድ ይፈታል። ቀላል ነው። ምክንያቱም የአካባቢህን ችግር አካባቢህን ይመስላልና፣ በአካባቢው እውቀት ነው መሰረት አድርገህ የምትፈታው። የአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም ተፍስር ለኔ ያንተ ነገር የኔ Yeah, so i yeah, so i አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዷችንን እዚህ ላይ ፈጸምን። የደንገረመው መርሃ ግብሩን በመምራት ኤልያስ አስማሪያ፣ በቅንብሩ ጽዮን ግርማ፣ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። በነገው ምሽት በሬዲዮ በቴሌቪዥን መሰናዷቸውን እንጠብቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። እንዲሁም ደግሞ ስልክ ቁጥሮቻችሁን ብትተውልን እየደወልን አስተያየታችሁን እንሰበስባለን። በቀጥታ በምናደርጋቸው ውይይቶችም ላይ እንድትሳተፉ ጥሪ እናደርጋለን። ስለነበረን ቆይታ እያመሰገን እዚህ ላይ እንሰናበታለን። ጤና ይስጥልኝ። Kul na ya zinga bazi